ሀያ ስድስተኛው የዓለም የፕሬስ ቀን በአዲስ አበባ በተለያዩ መድረኮች መከበር ጀምረዋል። የፕሬስ ነጻነት በአንዳንድ አገሮች መልካም እርምጃ ቢያሳይም በሌሎች አገሮች ደግሞ ከፍ ያሉ እንቅፋቶች እንዳጋጠሙት የተለያዩ ጋዜጠኞችና ባለሙያዎች ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። በአውሮፓውያን ዘመን አቆጣጠር በየዓመቱ ሜይ 3 ወይም ግንቦት 25 ቀን የሚከበረው የዓለም ነጻ ፕሬስ ቀን ዛሬ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል በተለያዩ መድረኮች በተካሄዱ ውይይቶች ተጀምረዋል። ከመላው ዓለም የተወጣጡ ጋዜጠኞችና በመብት ተሟጋች የሲቪክ ድርጅቶች ልዑካን በተገኙባቸው የተለያዩ መድረኮች የተነሱት ጉዳዮች ጋዜጠኝነትን ነጻ ፕሬስን፣ በምርጫዎች ወቅት የነጻ ፕሬስ ሚና፣ የጥላቻ ንግግርና ነጻ ፕሬስና የመሳሰሉት ናቸው። አርቲክል 19 የተሰኘው ዓለም አቀፍ ድርጅት ያዘጋጀው መድረክ የምርጫዎችን ዜና መዘገብና የተዛባ መረጃን ማሰራጨት የሚል ርዕስ ነበረው። በዚህ መድረክ ጽሑፍ ካቀረቡት መካከል ከቱርክ የመጣችውንና ፕላትፎርም ፎር ኢንዲፔንደንት ጆርናሊዝም ለተባለው ድርጅት የምትሠራውን ሲሽል ኤፒችን ቪኦኤ አናግሯት ነበረ። It's getting worse and years and years after and years and years, uh, especially for last five years uh, after Gaza protests uh, after 2013, it's getting uh, more pressure uh, and pressure to journalists. በየአመቱ እየተበላሸና ቁልቁል እየወረደ ነው። በተለይ ካለፉት አምስት አመታት ወዲህ በጋዜጠኞች ላይ የሚደርሰው ተጽዕኖ እየከበደ መጥቷል። ምንም አይነት የመናገር ነጻነት የለም። ገዢውን ፓርቲ ወይም ኤርዶዋንን ብትነቅፍ ወደ ወህኒ ትወረወራለህ። እንደ ማንኛውም ዜጋ ወይም ግለሰብ ስለ እነርሱ የነቀፋ ሀሳብ ብትሰነዝር ራስህን እስር ቤት ውስጥ እንደምታገኝ እርግጠኛ ሆነህ ነው። ኢፒች እንደምትለው ከሆነ በአሁኑ ወቅት በቱርክ ምንም አይነት ክስ ሳይመሰረትባቸው በጻፉት ወይንም በሌላ መገናኛ ብዙኃን ባስተላለፉት የጋዜጠኝነት የሥራ ውጤት ብቻ ከአንድ መቶ በላይ ጋዜጠኞች በእስር ቤት ይንገላታሉ። በቱርክ በነጻው ፕሬስ ላይ የሚሰነዘረው ከባድ በትር የሚመጣው ከመንግሥት ወይንም ከቀኝ ክንፍ ጽንፈኛ አካላት እንደሆነም ሲሽል ኢፒች ትናገራለች። ከጎረቤት ኬንያ የመጣችው ሬጂና አፖንዶ ደግሞ ኮንስቲቱሽን ኤንድ ሪፎርም ኤጁኬሽን ኮንሰርቲየም ለተባለ ድርጅት የመሰራ ናት። የፕሬስ ነጻነት በኬንያ ሁለት መልክ አለው ትላለች። የህግ ማዕቀፉን ስትመለከት አንጻራዊ በሆነ መልኩ ነጻ ነው ማለት ትችላለ፣ ይሁንና በተግባር እንደምንመኘው ነጻ ነው ማለት አይቻልም። የመገናኛ ብዙኃን ህግጋትን በተመለከተ ባለፉት ጥቂት አመታት ማሻሻያዎች ተብለው ታክለውበታል። በ2013ና 14 ላይ የወጡት ማሻሻያዎች መገናኛ ብዙኃን ነፃነታቸውን እስከምን ድረስ እንደሆነ ወስኗል። በመሃሉ ማዋከብ፣ አንዳንድ ጊዜም በግዳጅ የመሰወር እንደሚመስለኝም እንደ ተገደሉ ተዘግቧል። ይህ ደግሞ በዘገባው ምክንያት የተፈጸመባቸው ነው። ይህ ዘገባቸው ተጠያቂነትን፣ ሙስናንና የመሳሰሉትን ጉዳዮች የተመለከተ ሊሆን ይችላል። በእርግጥ የምርጫ ጉዳይ አወዛጋቢና አንገብጋቢ ነው እና የነጻነት ህዋው እየጠበበ ነው የሚገኘው ኢትዮጵያዊ ውብሸት ታየ ደግሞ ጉለሌ ታይምስ የተሰኘ ጋዜጠኛ ዋና አዘጋጅ ነው። ውብሸታዬ ቀደም ሲል በአሸባሪነት ክስ ተመስርቶበትና ተፈርዶበት ለብዙ ዓመታት በወይን ቤት ቆይቶ ከአንድ ዓመት ወዲህ መፈታቱ ይታወሳል። እሱ ደግሞ በኢትዮጵያ አለ ስለሚባለው የፕሬስ ነጻነት ሁኔታ የሚከተለውም ብለዋል። የመጀመሪያው ነገር እንግዲህ አሁን ለምንሰራቸው ነገሮች፣ ለምንጽፋቸው ነገሮች የነጻነት ስሜት ይሰማናል። አንደኛው ነገር እሱ ነው። ጋዜጠኞች አንድም ጋዜጠኛ በእስር ቤት ስለሌለ ያው እንደሚታወቀው የ2019 የዓለም አቀፉ የፕሬስ ነጻነት ቀን ኢትዮጵያ ውስጥ እንዲከበርም ሆኗል። እነዚህ ነገሮች ትልቅ ሴቶች ናቸው። ትልቅ ነገር ነው። እነዚህ ነገሮች ማደግ አለባቸው ብዬ አስባለሁ። በተመሳሳይ ሁኔታ ግን ጫናዎቹ፣ እነዛ የስር ጫናዎቹ እና ጋዜጠኛውን ሲጎትቱ የነበሩት ነገሮች ባይኖሩም ከሕግ አኳያ አንዳንድ ነገሮች አሉ። መስተካከል አለባቸው ተብሎ የታሰቡ የፕሬስ ሕጉን የማሻሻል ነገር፣ የብሮድካስት ሕጉን የማሻሻል የኮምፒውተር ሕግ እንደዚህ እነዚህ የመሳሰሉ ነገሮች ስቲል ባሉበት ሁኔታ ነው ያሉት። ኢንፋክት ያው እኔም ያለውበት የዚህ የፕሬስ ሕጉን የማሻሻል ሂደቱ ያው ጥሩ ሁኔታ ላይ ነው ያለው እና በዛ ሁኔታዎች ላይ ነው ያለው ዳር ላይ የደረሰ ነገር የለም ግን በሂደት ላይ ያለው የዓለም የነጻ ፕሬስ ቀን እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሳለፈው ውሳኔ መሠረት በየዓመቱ ሜይ 3 ቀን ይከበራል። ዘንድሮ ዋናው በዓል የሚከበረው በኢትዮጵያ በአዲስ አበባ ሲሆን እስከ ዋናው በዓል እስከ አርብ ድረስ በተለያዩ ክንውኖች ክብረ ባሉ ይቀጥላል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ